ጥያቄ 31 የጁምዓ ሰላትን ማሳለፍ ይፈቀዳልን? መልስ በሸሪዓዊ ዑዝር ወይም በቂ ምክንያት ካልሆነ በቀር ከጁምዓ ሰላት መቅረት የሚፈቀድ አይደለም። ነቢዩ ሶለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በስንፍና ሦስት ጁምዓዎችን ያሳለፈ ሰው አላህ በልቦናው ላይ ያትምበታል ብለዋል አቡ ዳውድና ሌሎችም ዘግበውታል።